The Voice of America የኢትዮጵያ ፓርላማ የዶክተር አብይ አህመድን የጠቅላይ ሚኒስትርነት ሹመት የማጽደቁን ዜና በደስታ መቀበሉን ቅድም ሲል እንደገለጥ ነው በኢትዮጵያ የዩናይትድ ስቴትስ ኤምባሲ አስታውቋል። የኢትዮጵያ መንግስት ለሚወስዳቸው አፋጣኝ የለውጥ እርምጃዎች ድጋፍ ለመስጠት ዝግጁ መሆኑንና የአስቸኳይ ጊዜ አዋጁን መነሳትም በጉጉት እየጠበቀ መሆኑን ኤምባሲው አመልክቷል። ዝርዝሩን ከቆንጅት ታዬ በዛሬው ዕለት የኢትዮጵያ ፓርላማ የዶክተር አብይ አህመድን ጠቅላይ ሚኒስትርነት ማጽደቁን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ከአዲሱ ጠቅላይ ሚኒስትርና ከኢትዮጵያ መንግስት ጋር በጋራ ጥቅሞቻችን ላይ አብረን ለመስራት በጉጉት እንጠብቃለን ብለዋል። የኤምባሲውን ቃል አቀባይ ኒኮላስ ባርኔትን ማምሻውን በስልክ አግኝተናቸዋል። በመግለጫችን እንዳልነው የኢትዮጵያ ፓርላማ የዶክተር አብይን የጠቅላይ ሚኒስትርነት ሹመት ማጽደቁን በደስታ ተቀብለናል። በአዲሱ የሥራ ኃላፊነታቸው አብረናቸው ለመሥራት በጉጉት እንጠብቃለን። የኢትዮጵያ መንግሥትም የፖለቲካና የኢኮኖሚ ለውጦችን በአፋጣኝ ተግባራዊ እንዲያደርግ ድጋፍ ልንሰጥ ዝግጁ ሆነን እንጠባበቃለን። የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣናቸውን እንደሚለቁ ይፋ ባደረጉበት መግለጫቸው በአጽንኦት እንዳስቀመጡት የኢትዮጵያ ህገ መንግስት በሚያዘው መሰረት ሰላማዊ የስልጣን ሽግግር መከናወኑን እናደንቃለን ሲሉም የአሜሪካ ኤምባሲው ቃል አቀባይ አክለዋል። የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ የአስቸኳይ ጊዜ አዋጁን መነሳት በጉጉት እንደሚጠብቅ አስታውቋል። Well, we've been very clear in our position about the state of emergency, so obviously we'd like to see that happen as soon as possible. <laughs> ግልጽ ነው። በአፋጣኝ እንዲከናወኑ የሚፈለጉትን ተግባራዊ የለውጥ እርምጃዎች በተመለከተ እንዲያብራሩ የተጠየቁት ኒኮላስ ባርኔት የለውጥ እርምጃዎቹ ሂደት መመራት ያለበት በራሷ በሀገሪቱ እንደመሆኑ በቀጣይነት የሚመጡትን ሀሳቦች እየጠበቅን ነው ብለዋል።